አሜ ጠቅላይ ሚኒስትር አብይ አህመድ ከሩሲያ ጉዟቸው መልስ ሰሞኑን ኢትዮጵያ ውስጥ ከተስተዋለው ሁከት ጋር የተያያዘ መግለጫ ማምሻውን አውጥተዋል። እስክንድር ፍሬውን ስልክ መስመር ላይ ይዣዋለሁ። ጤና ይስጥልኝ እስክንድር። እንደምናመሸ እንደምናመሸ ሰለሞን እግዚአብሔር ይመስገን እንግዲህ እንዳየነው ማምሻውን የጠቅላይ ሚኒስትሩ ጽህፈት ቤት የጠቅላይ ሚኒስትሩን መልእክት የሚናገር መግለጫ ይዞ ወጥቷል። እና ምንድን ናቸው እስቲ ዋና ዋናዎቹ ነጥቦች በመግለጫው ላይ የተጠቀሱት? እንግዲህ ሰለሞን፣ አንተም እንደምታውቀው ጠቅላይ ሚኒስትር አብይ አህመድ ሰሞኑን በሩሲያ በተካሄደው የሩሲያ አፍሪካ ጉባኤ ላይ ሲሳተፉ ነው የቆዩት። ሰሞኑን በኦሮሚያ ክልል አንዳንድ አካባቢዎች የተከሰቱ የተቃውሞ እንቅስቃሴዎችን ተከትሎ በነበሩ ግጭቶች በርካታ አሳዛኝ ነገር ሲከሰትም እሳቸው አገር ውስጥ አልነበሩም እና ይህ መግለጫቸው የሚጠበቅ ነበረ። ዛሬ እንግዲህ ያወጡት መግለጫ የጽሁፍ መግለጫ ነው ያወጡት የተከበራችሁ የሀገሬ ህዝቦች ብሎ ይጀምራል። ሰለሞን ሰሞኑን በተከሰተው እጅግ አሳዛኝ ግጭት በዜጎቻችን እና በንብረታቸው ላይ በደረሰው ሁሉ ማዘኔን አስቀድሜ ለመግለጽ እወዳለሁ ይላል። ያጋጠመን ፈተና ኢትዮጵያውያን ካልተባበርን እና አንድ ሆነን ካልቆምን መንገዳችን ምን ያህል አስቸጋሪና አስፈሪ ሊሆን እንደሚችል ማሳያ ነው ብለዋል ጠቅላይ ሚኒስትሩ። መንደርደሪያቸው ላይ እንግዲህ ዋና ዋና አነሷቸው የሚባሉ ነጥቦች በዚህ መንገድ እየተንደረደረ በሚቀጥለው ጽሁፋቸው ጠቅላይ ሚኒስትሩ ያነሷቸው ዋና ዋና ነጥቦች ከዚህ የበለጠ ፈተና ቢያጋጥመን እንኳን የጀመርነውን ጉዞ አናቋርጥም ብለዋል ሰለሞን። ዋናው በጉዞቸው እንደሚቀጥሉ ነው መግለጻቸው ነው የዚህ አንዱ ዋነኛ መልእክት። አረሙን እየነቀልን ስንዴውን እየተንከባከብን እንሄዳለን እንጂ ለአረሙ ስንል ስንዴውን አንተወውም። በመንገዳችን የሚያጋጥሙንን እንቅፋቶች እያነሳን መንገዳችንን እንቀጥላለን እንጂ ወደ ቀኝም ወደ ግራም ወለም ዘለም አንልም ይላሉ ጠቅላይ ሚኒስትሩ ፈታኞቻችን ላሏቸውም ፈታኞቻችን ያሏቸውን በመጥቀስም ያሰፈሩት ነገር አለ ሰለሞን። ፈታኞቻችን ያልተገነዘቡት ነገር ቢኖር የተከፈለውን መስዋዕትነት ሁሉ ከፍለን የኢትዮጵያንና የሕዝቦቿን ብልጽግና የምናረጋግጥ መሆናችንን ነው ብለዋል ጠቅላይ ሚኒስትሩ ሰለሞን። በዚህ መልእክታቸው ላይ ይሄንን ሁኔታ፣ የሰሞኑን ሁኔታ የብሔርና የሃይማኖት ቅርጽ ለማስያዝ ጥረት መደረጉንም እንደዚሁ ጠቁመዋል ጠቅላይ ሚኒስትሩ። ትክክል። ሰለሞን እንግዲህ በዚሁ መግለጫቸው ላይ ጠቅላይ ሚኒስትሩ እነዚህ እንደዚህ አይነት ነጥቦችን አንስተዋል። ችግሩ የብሔርና የሃይማኖት መልክ እንዲኖረው ለማድረግ ተሞክሯል። በዚህም የተነሳ ወገኖቻችን በአሰቃቂ ሁኔታ መስዋዕት ሆነዋል ይላሉ ጠቅላይ ሚኒስትሩ። የጸሎት ቤቶች ተቃጥለዋል። የንግድ ድርጅቶችና የመኖሪያ ቤቶች ወድመዋል። የተፈናቀሉ ወገኖች በተለያዩ ቦታዎች ተጠልለዋል። መተላለፊያ ያጡ ዜጎችን በየከተሞቹ ከርመዋል። እንኳንስ ለማየት ለመስማት የሚዘገንን እኩይ ተግባር በወገኖቻችን ላይ ተፈጽመዋል ብለዋል ጠቅላይ ሚኒስትሩ። ነገር ግን በልብ ሰባሪው ክስተት ብናዝንም ኢትዮጵያውያን ዛሬም ታላቅ ህዝቦች፣ አስተዋዮችና አመዛዛኞች መሆናቸውንም አይተናል ብለዋል። ለዚህ በማሳያነት የጠቀሱት ጠቅላይ ሚኒስትሩ በዚህ ጽሑፋቸው ላይ ሰለሞን፣ ቤተ ክርስቲያን እንዳይቃጠል የሚከላከሉ ሙስሊሞች፣ መስጊድ እንዳይቃጠል ዘብ የሚቆሙ ክርስቲያኖች አሉን። ከእነርሱ ብሔር ውጭ ወገናቸው ሲሉ መስዋዕትነት የከፈሉ ኢትዮጵያውያንም አሉን። ሰላምና ደህንነት ለማውረድ ሌት ተቀን የሚደክሙ ሽማግሌዎች አሉን። ቤት ንብረታቸውን ላጡ መጠለያ የሚሆኑ መንገድ ለተዘጋባቸው ማደሪያ የሚያዘጋጁ ብዙ ወገኖች አሉን። የፈተናው ዓላማ ተስፋ እንድንቆርጥ መንገዳችንን እንድንቀይር መሆኑን ተረድተው ዛሬ በሆነው ነገር ሳይደናገጡ ነገን አሻግረው የሚመለከቱ ዜጎች አሉን ብለዋል። ለመከላከያና የፖሊስ ሰራዊት አባላትን በተመለከተም የጠቀሱት አሉ ሰለሞን ለህግና ለህሊና የሚቆሙ የመከላከያ እና የፖሊስ አባላት አሉ ያሉት ጠቅላይ ሚኒስትሩ እና እንግዲህ መጨረሻ ላይ የጠቀሱት ነገር ሰለሞን ከህግ የበላይነት አንጻር የመንግስታቸውን አቋም ያንጸባረቁበት ነው። የህግ የበላይነትን ለማረጋገጥና አቅሲዎች በህግ ፊት ቀርበው ተገቢው ሁሉ ተገቢውን ሁሉ እንዲያገኙ የአለም አወላውን እንሰራለን ብለዋል ጠቅላይ ሚኒስትሩ። ይህ እንግዲህ የሰሞኑን ክስተት ተከትሎ አጥፊዎች ለፍርድ እንዲቀርቡ ከተለያዩ ወገኖችም ሲቀርቡ የነበሩ ጥሪዎችን ጋር ይገናኛል። በዚህ መልኩ ነው እንግዲህ የጠቅላይ ሚኒስትሩ መግለጫ፣ የሰሞኑ ሁኔታ በተመለከተ የወጣው መግለጫ ይሄን ይመስላል። ስለመሆኑ እንግዲህ በዚሁ መግለጫቸው ላይ የተፈናቀሉ እንዲመለሱ ንብረት የጠፋባቸው እንዲቋቋሙም እንደሚሰሩ መናገራቸውን አይተናል። እስክንድር፣ የሚሆነውን ሁኔታ እየተከታተልን ሰሞኑንም እንቀጥላለን። ጠቅላይ ሚኒስትሩ ወጥተው የሚናገሩትም ነገር ካለ፣ ሌሎች የሚሰጧቸውን ማስተያየቶች ካሉ እንደዚሁ አካተን ይዘን እንመለሳለን። ዘገባዎችን እንጠብቃለን ከአንተም ከሌሎች ዘጋቢዎቻችንም። በጣም አመሰግናለሁኝ። ደህና ምሽት። አመሰግናለሁ ሰለሞን። መልካም ይህ ሁከት አዘል ሁኔታዎች የስድሳ ሰባት ሰው ህይወት መጥፋቱን የኦሮሚያ ክልል ፖሊስ ኮሚሽነር ዛሬ አስታውቋል ይህ በእንዲህ እንዳለ በኢትዮጵያ የዩናይትድ ስቴትስ አስታውቋል ኤምባሲው ለኢትዮጵያውያን ወዳጆቻችንና አጋሮቻችን ሲል ዛሬ ባወጣው አጭር መግለጫ ባለፉት ጥቂት ቀናት የተፈጠረውን ሁሉ በቅርብ ተከታትለናል እናም አንዳንድ ግለሰቦች በገዛ ወገኖቻቸው ላይ ለመፈጸም በመረጡት ሁከት በጥልቅ አዝነናል ብሏል የአሜሪካ ኤምባሲ መግለጫ በማከልም ብዙ ኢትዮጵያውያን እንደሚፈልጓት የነገሩን ነጻ፣ ደህንነቷ የተጠበቀና የበለጸገች አዲሲቱ ኢትዮጵያ ሁከትና ማሸማቀቅን በሚመርጡ አትገነባም፣ ለሁሉም የተሻለ ጊዜ እንዲመጣ አብረው ለመስራት ዝግጁ በሆኑ በጎ ፈቃድ ያላቸው የሁሉም ዳራ ሰዎች እንጂ ብሏል። በሌላ በኩል ደግሞ ለእርስ በርስ መተማመን ምንም አይነት ጥያቄ፣ ቅሬታና ተቃውሞ ቢኖር በሰለጠነና ምንም አይነት ጥፋት በማያደርስ መልኩ ሕግን ተከትሎ ማቅረብን ባህላችን እናድርግ ሲሉ ካርዲናል ብርሃነ ኢየሱስ ሱራፌል ጥሪ አሰምተዋል። ሊቀ ጳጳሳት ዘካቶሊካውያንና የእርቅ ሰላም ኮሚሽን ሰብሳቢ የሆኑት ካርዲናል ብርሃነ ኢየሱስ ሱራፌል የኢትዮጵያን የወቅቱን ሁኔታ አስመልክተው ትናንት ባስተላለፉት ስድስት ነጥቦችን የያዘ ሐዋርያዊ መልእክት ባለፉት ጥቂት ቀናት በተለያዩ የሀገራችን ቦታዎች በተለይ በኦሮሚያ ክልልና በተወሰኑ የአዲስ አበባ አካባቢዎች በዜጎች ላይ የደረሰው ሁከትና የሞት አደጋ እንዲሁም መንገድ የመዝጋትና ንብረት የማውደም ሥራ በእጅጉ አሳዝኖናል ብለዋል። ካርዲናል ብርሃነ ኢየሱስ ሱራፌል በተለይ ለወጣቶች ባስተላለፉት መልእክት ሀገራችን የሃይማኖት አገር እንደመሆኗ መጠን ከማናቸውም አመጽ እንድትርቁ በራሳችሁም ሆነ በሌሎች ሌሎች በሚያመልኩባቸው የእምነት ተቋማት ላይ ምንም አይነት ጥቃት እንዳትፈጽሙና ክቡር የሆነውን የሰው ልጅ ሕይወት የሚጎዳ ተግባር ላይ በመሳተፍ ህሊናችሁን እንዳታጎድፉ አባታዊ ጥሪያችንን እናስተላልፋለን ብለዋል።